በመንገድ ላይ ያለቁትና ባህር የበላቸውን ጨምሮ ከአቅማቸው በላይ በታጨቁ ጀልባዎች ላይ በላይ በላዩ እየጫነ በብዙ ሺህ የሚቆጠሩ ስደተኞችን ወደ ጣሊያን በመላክና ሌሎች ወንጀሎችን በመፈጸም የሚፈለገው ግለሰብ መያዙን ይፋ ያደረጉ የፎቶግራፍና የቪዲዮ ምስሎች እንደወጡ ነው አወዛጋቢው ዜና የተከተለው። ይፈለጋል የተባለው ሰው እርሱ አይደለም ሲሉ ከካርቱም ላይ የተያዘው የ27 ዓመቱ ኤርትራዊ የመድኃኔ ተስፋ ማርያም ኪዳነ የቤተሰብ አባላትና የቅርብ ጓደኞች ለመገናኛ ብዙሃን በሰጡት ቃል መሟገት ያዙት። አማኑኤል ዘይድ ይባላል። ተወልዶ ያደገው በአስመራ ከተማ ገዛ ማንዳ ጣሊያን የሚባል ሰፈር ነው። በህገወጥ መንገድ ሰዎችን ያስተላልፋል በማለት ጣሊያኖች ከያዙት ከመድኃኔ ተስፋ ማርያም ጋር በአንድ ሰፈር እንዳደጉና ሱዳን በስደት ላይም በአንድ ቤት አብረው እየኖሩ እንደነበር ይናገራል። ተወልጄ ያደግኩበት አስመራ ገዛማንዳ ጣሊያን የሚባል ሰፈር ነው። እና መድኒያም መድኃኔ የተስፋማርያም ከእኔ ጋር ነው አብሮ ያደገ። ምንም እንኳን በዕድሜ እሱ ከእኔ ታናሽ ቢሆንም እዛ አንድ ላይ ነው ያደግን፣ እና የሰፈራችን ነው፣ አንድ ላይ በደንብ እንተዋወቃለን። እኔ ሁለት ሺ አስራ አስራ አራት ሱዳን ሀገር ነበርኩ ካርቱም ውስጥ እና መድሃኔ መጀመሪያ ሁለት ሺ አስራ አራት ወደ ኢትዮጵያ ገባ። ከዛ ከኢትዮጵያ ሁለት ሺ አስራ አምስት ወደ ሱዳን መጣና እዛ ተገናኘን፣ አብረን ነበርን። እኔ ከነሱ ትንሽ በእድሜ ገፋ ስላልኩ ከእኩዮቹ ጋር ገዛ ቤት ተከራይቶ አብረው እየነበሩ እየኖሩ ነበሩ። የት ሱዳን ማለት ነው? አዎ፣ ካርቱም ውስጥ። ለስንት ጊዜ ነው ከመድሀኔ ጋር አብራችሁ የኖራችሁት? እኔ አሁን ከመጣሁት ወደ አስረኛ ቀኔ ነው ወደ አሜሪካ እና ባለፈው ሜይ ፊፍቲን የሆነ ሰርግ ነበረች ነበረን ፎቶ ካያችሁ እዛ አለ እና የእሱ እህትና እኔ ምን ነው የሚዜ ነበረች እኔ ድማ በወንድ በኩል ሚዜ ነበርኩና እዛ አንድ ላይ አሳልፈን የሆነ የሱነት የሚባል አለ በትግርኛ ህጹነት ላይ ያለን ነው። ይህን ነገር ያጋጠመ እስከ ሻር የሱዳን ሻር እንለዋለን። ስትሪ ዝብለን እዛ ሻይ እየጠጣ ከጎርደኞቹ የሆኑ የጸጥታ ኃይሎች መጡና ፒክ አረጉ እና ወደ ቤት ወሰዱት። የማይሆን ነገር መድሀኔ የሂማን ትራፊክ ጎደና ላይ መጠጣት አይደለም። ቤቱ ከአራት ሰው መከራየት አይደለም ንጉስ ቤት ነው የሚመስለው የእነ ሰምሳሪዎች የሚባል ነገር የደላላዮች ማለት ነው። እና መድሀኔ ደላላ በእድሜ ገፋ ያለ ይሆናል። ይሄ ግን በጣም ትንሽ ሀያ ሰባት ሀያ ስምንት የሚያደርግ ልጅ ነው። ምንም ነገር አያውቅም። ከእናንተ መሀል ነው ነጥለው የወሰዱት። እኔ እንኳን አልነበርኩም፣ ግን ስራ ላይ ነበርኩ ሲነግሩኝ። በቃ እንደዚህ ሆነዋል ተብሎ በቃ አብረውት ሌሎች ልጆች ነበሩና እሱም ብቻ ነው ነጥለው የወሰዱት። አዎ የሰፈሩ ልጆች ነበሩ፣ ከእነሱ ጋር የተያዘው የእናንተ ጓደኛ። ጣሊያኖቹ የሚፈልጉት መድሀኔ እንዳልሆነ ለማሳወቅ በምን መልኩ እየተንቀሳቀሳችሁ ነው? መጀመሪያ ልክ ስናቅ ወደ እንደምናውቃቸው ዘጋቢዎች መጀመሪያ የእሱን ባክግራውንድ ጽፈን እና የእሱን ፎቶዎች ላክን እና ለተለያዩ ሂዩማን ትራፊከር መድሀኔ እና የእሱን ፎቶ የመድሀኔ ፖስት አደረግን እና ሁሉ የሰፈራችን ይሁን የአስመራ ሁሉ ሰው የሚያውቅ በዚህ ነገር በቃ ሼር እያረገ ወደ ኢንተርኔት ወደ ኒውስ እንትኖች እየሰራን ነው። ትናንት ከግማሽ ልቀን በኋላ የሆነ የኒውስ እንትን ተቀይረዋል ኢሮፕ ውስጥ እና እስካሁን ጥሩ ውጤት እያገኘ ነው እንላለን። ምን መሰለች? እነዚህ ሂማን ትራፊከርስ በጣም ሀብታሞች ናቸው እና እነሱ የእነሱ ስራ የታወቀ ነው። ከእነሱ ስር የሚሰሩ ማ ሰዎች አሉ እና እነሱ አይታዩ አብዛኛው ጊዜ፣ ቢታዩ የት እንደሚኖሩ የታወቀ ነው። በዛ ላይ የሱዳን ጀኔራል ይሁን ኮኔሬል ይሁን እነሱ እነሱ ስር እንትን የሚያደርጉ ሰዎች አሉ እና ወጥተው መሀል ከተማ የሚኖሩ ሰዎች አይደሉም። ቢኖሩም በጣም ተደብቀው በጣም ሀብታሞ ስለሆኑ አይታይምና፣ ቢታሰሩም የነሱ እንትናቸው ይወጣሉ። ምንም ችግር የላቸው። እንደዛ ብዬ ነው የምገምተው። ሜሮን እስጢፋኖስ በአውሮፓ የስደተኞችን ጉዳይ በመከታተል ይታወቃሉ። ቀደም ሲል የሚፈለገው ሰው ፎቶግራፍ ወጥቶ እንደነበር እና ኋላ ላይ የተያዘው ሰው ፎቶግራፍ እና በዜና ዘገባዎች እንደወጣ ነው አስደንጋጩን ስህተት የተረዳሁት ይላሉ። አክቹዋል ስማግለርስ ፒክቸር ሰዎችን ከአንድ ሀገር ወደ ሌላ ሀገር በህገወጥ መንገድ ከሚያስተላልፉት ህገወጥ አስተላላፊዎች ውስጥ አንዱ ነው ተብሎ የተቀመጠው ፎቶግራፍና ጣሊያኖች በቁጥጥር ስር ያዋሉት መድሃኔ የተለያዩ መሆናቸውን ስመለከት እንደ ማንኛውም ኤርትራዊ በጣም ነው የደነገጥኩት እውነት መሆኑና አለመሆኑን ለማረጋገጥ በርካታ ሰዎችን በስልክ ለማነጋገር ሞክሬያለሁ በስህተት የተያዘውን ቤተሰቦችና አብሮ አደጎችን እንዲሁም በሱዳን የሚገኙ ስደተኞችን ስለ ህገወጥ አስተላላፊው መድሃኔ ማንነት በግልጽ እንዲነግሩኝ ጠይቄያለሁ ነግረውኛልም ሁሉም የሚስማማውና እኔ የሚያረጋግጥኩት ነገር ቢኖር ጣሊያኖች የያዙት መድኃኔ ተስፋ ማርያም በህገወጥ መንገድ ሰዎች ከሚያስተላልፈው መድኃኔ ጋር ፍጹም የተለያየ ነው። በማን ኦፍ ዴን ሃልድ ሂዝ ኔም ኢዝ መድኃኔ ተስፋ ማርያም ኪዳነ ሂዝ ጀስት ሬፊጂ ዳት ኬም ቱ ሱዳን ኢን 2015 በጣሊያኖች የተያዘው መድኃኔ ተስፋ ማርያም ኪዳነ ከኤርትራ ወደ ሱዳን እንደ አውሮፓውያን አቆጣጠር በ2015 በስደተኝነት የመጣና የሚኖር ነው። ሰዎችን በህገ ወጥ መንገድ ከሚያስተላልፉት ቡድኖች ጋር ምንም አይነት ግንኙነት የለውም። ተጠርጣሪውም በመከታተልና በቁጥጥር ስር በማዋሉ ስራ የተሳተፉት የብሪታኒያና የጣሊያን የደህንነት ባለስልጣናት በበኩላቸው በጉዳዩ ላይ አስቸኳይ ምርመራ መያዛቸው ተዘግቧል።